የባህል መድረክ። አንዳንድ ጸሐፍ ነፈርቲቲ ትራሷ ሳባ ንግስት ናት። የኢትዮጵያና የዚህ ምስራቅ ያለው የአረብ ምድር ንግስት የኢትዮጵያና የአረብ ምድር ንግስት ንጉሥ ሰለሞንን እንደጎበኘችው ይገልጻል። ነስፈርቲ የራሷ ሳባ ናት። የሚያ ስለ ውቢቷ አንገተ መልሎ ጥንታዊት የግብጽ ንግስት ነፍረቲቲ በኢትዮጵያ ቅርስ ጥናት ጥበቃ ባለስልጣን ወደ ዓለም አቀፍ የቅርስ ማህደር የሚገቡ የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለ መለኮት አግዘውን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች እንደምን ሰነበታችሁ? የዛሬ መቶ ዓመት በጎርጎሮሳውያኑ ታህሳስ 16 1912 ዓ ም በጀርመናዊው የግብጽ ታሪክ ጥናት ተመራማሪ በሉድቪክ ቦቻርት የሚመራው ወደ 150 የሚሆን በመሬት ውስጥ የተቀበሩ ቅርጾች ታሪክ ጥናት ቡድን ነበረ የኔፍረቲቲን የምስል ቅርጽ ግብጽ ውስጥ ያገኘው። ውቢቷና እጅግ ታዋቂዋ የነፍረቲቲ ምስል በጀርመኑ ተመራማሪ ወደ ጀርመን መጥቶ መዲና በርሊን በሚገኝ ሙዚየም ከተቀመጠ ዘመናትን አስቆጥሯል። የንግስት ነፍረቲቲ ምስል የትነትና ውብ በሆነው የስነ ጥበብ ስራ ይታወቅ እንጂ በእርግጥ ስለ ነፍረቲቲ ማንነት አሁንም የተለያዩ መላመቶችና ጥናቶች ሲሰነዘሩ ነው የሚደመጠው። በእለቱ ዝግጅታችን በበርሊን ሙዚየም የተገኘችበት መቶኛ ዓመት ስለሚከበርላት ስለ ንግሥት ኔፍሬቲቲም እናያለን መልካም ቆይታ። ዛሬ መቶ ዓመት ግብፃዊቷ ንግሥት የነፍሬቲቲ ምስል የሆነው ቅርጽ በጀርመናዊው የግብፅ ታሪክ ጥናት ተመራማሪ በሉድቪክ ቦርቻት የሚመራው በመሬት ውስጥ የተቀበሩ ቅርሶች ታሪክ ጥናት ቡድን አንድ ቅርሳቅርስና ስዕል ተሰብስቦ የተቀመጠበት ተቀብሮ የነበረ ጥንታዊ ቤት ውስጥ ነበር ያገኘው። ያንገተ መለለዋ ውብት ነፍሬቲቲ ይህ ቅርጽ በባሏ በፈርዖን አኬናትን ዘመን የተሰራ መሆኑም ተመልክቷል። በኢትዮጵያ ቅርስ ጥና ዋና ተጠበቃ ባለስልጣን ወደ አለም አቀፍ የቅርስ ማህደር የሚገቡ የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ሀይለ መለኮ ታግዘው ስለ ግብፃዊቷ ነፈርቲቲ እንዲህ ይገልጻሉ። ነፈርቲቲ የፈርዖን አኬንታን የሚባል ሚስት የነበረች ናት። ይሄ ከክርስቶስ ልደት በፊት በ አስራ ሶስት አርባ አምስት ቢሲ አካባቢ የነበረች ናት እና የበለጠ እውቅና ያገኘችው ነፈርቲቲ በጀርመናዊ ሊዲክ ቦርቻር በአስራ ዘጠኝ አስራ ሁለት በቱትሞስ የአርኪኦሎጂ ቁፋሮ ቦታ ላይ ነው። እንግዲህ ነፈርቲቲ ከሶስት ሺህ ሶስት መቶ ዓመት በፊት የነበረች ግብጽን ትመራ የነበረችን ሴት ናት። ንፍረቲቲ የተባለችው ንግስት ከዛሬ 3400 ዓመት በፊት አኬናተን ከተባለው ፈርዖን ባሏ ጋር ግብፅ ላይ ነግሳ እንደነበር የታሪክ መዝገቦች ያሳያሉ። በእነዚህም ዓመታት ፈርዖን አኬናተን በአገሪቱ ሊያስፋፋው በሞከረው አተን በተሰኘው አምላክ ስርዓት አምልኮ ላይ የበኩሏን ሚናም ተጫውታ ነበር። በተለይም አኬናትን ወይም አማርና በተባለው አዲስ ከተማቸው የዚህን አምላክና የቤተሰቧን ምስሎች በሰፊው አስቀርጻ ነበር። አቶ ኃይለ መለኮ ታግዘው ስለ ነፍረቲቲ በመቀጠል። አዎ እንግዲህ የግብፅ ጥናት ማለት በፈረንሳዮች ናቸው የጀመሩት የኢጂፕ ቴዎሎጂስት የምንለውን ጥናት። ቶምፖሊን የሚባል ፈረንሳዊ የግብፅን ጥንታዊ ጽሑፎች ስለፈታቸው ወይም ማንበብ ስለቻለ ሂሮግላፊክስን የግብፅን ስራ መንግስት ማለት አንደኛው ቅድመ ስርወ መንግስት የነበረው ዳይናስቲክ ኢጅፕት እና ከስርወ መንግስት ምስረታ ማለት ዳይናስቲክ ኢጅፕት የሚለውን በዝርዝር የፈረንሳይ አጥኚዎች ጽፈውታል እና የነፈርቲቲ መኖር ያው የታወቀ ነው። በታሪክም ውስጥ የነበረ ነው ከ ጀርመኖች የአስራዘጠኝ አስራ ሁለት ግኝት በፊት ማለት ነው። የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ሀይለ መለኮ ታግዘው አንዳንድ የታሪክ ጸሀፍቶች ነፍረቲቲን ከንግስት ሳባ ጋር እንደሚያዛምዷት ይገልጻሉ እና አንዳንድ ጸሀፍቶች ለምሳሌ አሁን ዴቪድ ሮህል የሚባል ጸሀፊ ነፈርቲቲ የምንላት ንግስት የሳባ ንግስት የምንላት መጽሐፍ ቅዱስ የጠቀሳት ናት ሁሉ ብለው ይጠቅሳል። ይሄ አንዳንድ ጊዜ ታሪክ ራሱን በአርኪኦሎጂካዊ ግኝቶች፣ በጽሁፎች እና በሌሎች እስኪፈታው ድረስ የተለያዩ ሀሳቦች ይኖራሉ። ስለ እሱ አሁን የበለጠ ጎልቶ የወጣው ይሄ ነፈርቲቲ በስት የምንለው አለ። በአስራ ዘጠኝ አስራ ሁለት የተገኘው አሁን በበርሊን እናንተ ጋር ጀርመን ውስጥ የሚገኘው እና የፈርኦኑ አኬንቶን ሚስት መሆኗ በግብፅ ውስጥ የአንድን ሃይማኖት ማለት የፀሐይን አምልኮ የጀመረች መሆኗ፣ በዚህ በዚህ ትታወቃለች። እና ስለ ነፈርቲቲ በምንናገርበት ሰዓት ምንድን ነው በታሪክ ውስጥ ያለ ሮል አንዳንዶች አሁን በዚህ በመጽሐፍ ቅዱስ ውስጥ ካሉ የሂብሩ ወይም ደግሞ ሌሎች ጥቅሶች ጋር ሁሉ ያያይዟታል። አሁን በመዝሙር መቶ አራት ላይ የተጻፈው ግጥም ልክ ለነፈርቲቲ በአኬንተን ፀሐዩ መዝሙር የምንለው ለዚህ በሄሮግራፊክስ የተጻፈውን መጽሐፍ ቅዱስ ላይ መዝሙር መቶ አራት ላይ ካለው ጋር እያነጻጸሩ ይጽፉታል። እሷን ለማወደስ የተደረገ መዝሙር ከፀሐዩ አምላክ እሷ እንትን ካለችው ጋር እያመሳሰሉ የጻፉትም ነገር አለ። በበርሊን ሙዚየም የሚገኘው የግብፅዋ ንግስት የነፍረቲቲ ከትከሻ በላይ የሚያሳየው ቅርስ ከቻይና እስከ አውሮፓ የሚገኙ ጎብኚዎችን መዲና በርሊን የሚገኘውን ሙዚየም እንዲጎበኙ ይጋብዛል። ምንም እንኳ አለማችን ስለ ነፍረቲቲ የሚነገረውም ሆነ በውል ስለ ነፍረቲቲ የሚያውቀው ሰው ቁጥር እጅግ ጥቂት ቢሆንም ነፍረቲቲ የተገኘችበትን መቶኛ ዓመት በማስመልከት በቅርቡ ለየት ያለ አውደ ርዕይ በርሊን ላይ ሲጀመር በመሬት ውስጥ የተቀበሩ ቅርሶች ታሪክ ጥናት አዋቂዎች በአዲስ ቴክኖሎጂና ምርምር ኤክስሬ በሚያነሳ ልዩ ፎቶግራፍ ምናልባትም የነፍረቲቲን መካነ መቃብር ሳያገኙ እንዳልቀሩ ይፋ አድርገዋል። ይኸውም በልዩ ፎቶግራፍ ማንሻ ታዬ የተባለው የነፍረቲቲ መካነ መቃብር ከፈርዖን ቱታንቻሞስ መካነ መቃብር ጀርባ ባለ ክፍል ውስጥ እንደሆነ እንግሊዛዊው የግብጽ ታሪክ ጥናት ተመራማሪ ኒኮላስ ሬቭስ ገልጸዋል። ኒኮላስ ሬቭስ ይህንኑ ጥናታቸውን ባለፈው ሰሞን በካይሮ የጥንት ታሪኮች ጉዳይ ቢሮው ቀርበው አሳይተዋል። ቀደም ሲል የነበረው ትውልድ ያላገኘውና በአዲስ ቴክኖሎጂ ያየነው አንድ ምልክት አግኝተናል። በዚህ የፎቶግራፍ ቴክኖሎጂ ማለትም ስካን በማድረግ ነው የደረስንበት። ይኸውም በምዕራብና ሰሜን በኩል በሚገኘው ስዕልና ቅርጽ በሚታይበት ግድግዳ በስተጀርባ የሆነ ኮሪደር መንገዶች አግኝተናል እና ከነዚህ ኮሪዶር መንገዶች መካከል ምናልባትም አንዱ ወደ ንግሥት ኔፈርቲቲ መቃብር ቦታ ሳያመራን አይቀርም። may lead to the burial of Nefertiti herself. በእርግጥ በልዩ ቴክኖሎጂ በፎቶ ወይም ምስካን በማድረግ ያ ልዩ መሳሪያ ታየ የተባለው መካነ መቃብር ቶሎ እንዲመረመር ጥሪው ቀርቧል። የግብጽ የጥንታዊ ቅርሳ ቅርሶች ሚኒስትር ማሐሙድ አልዳሙቱም ከጥንታዊ መካነ መቃብር ግድግዳ ጀርባ ታየ ስለተባለው ነገር ተማራማሪዎች ቶሎ እንዲያገኙት፣ እንዲመረምሩትና ነገሩ እንዲታወቅ ጓግተዋል። ቢሆንም ግን የነፍረቲቲ መካነ መቃብር ስለመሆኑ ይጠራጠራሉ። i don't think it's nefertiti herself but it could be one of the queens perhaps kia king tut's mother በተለይ በምዕራቡ ዓለም በተለያዩ ፊልሞች የስዕል ፌስቲቫሎች ላይ ነፍረቲቲ የውበት ምልክት የምትጠቀመው ዘውድ እንዲሁም መቃ አንገቷን ምልክት እያደረጉ ያቀርቧታል። የነፍረቲቲ ምስል በጥንታዊ ስልጣኔ ዘመን ከተሰሩ ድንቅ ቅርጾች መካከል በመሆኑም ይታወቃል። የኢትዮጵያ የቅርስ አስተዳደር ሰነድ ዝግጅት ከፍተኛ ኤክስፐርት አቶ ኃይለ መለኮት ጀርመኖች ነፍረቲቲን እንደ በርሊን መገለጫ አድርገውም ያይዋታል ሲሉ ይናገራሉ። ሶስት ሴቶች አሉ፣ በግብጽ ውስጥ ሶበኝ ቴንፌሩ ና ሀልሸብሱት። ስማቸው በጣም ከሚነሳው ውስጥ እንግዲህ ሀልሸብሱት ኢትዮጵያ ጋር ይሄ የእጣን ንግድ በላንድ ኦፍ ፑንት የሚለውን ያስተዋወቀች ንግስት ናት። እንግዲህ አሁን ፑንት ኤርትራ ይሁን ኢትዮጵያ ይሁን ሶማሌ ይሁን ሶማሌዎችን ክሌም ያደርጋሉ። ያ ይሁን ገና እንትን አላለም። እና ንግስታት ሸፕሱት የተጠቀሰላት የት ነው የሚገኘው? ኤርትራ ነው። አሁን አንድ ቅርብ ጊዜ የወጣ ሰላምታ መጽሔት ላይ ፑንት ማለት ወለጋ ውስጥ ነው የሚል ተጽፏል። እንዲሁም ደግሞ ሶማሌ ጋር ስትሄጂ ፑንትላንድ የሚባል ራሱን የቻለ የፌዴራል መንግስት ተዋቅሯል። ስለዚህ ምንድን ነው የግብጾች ብዙ ጊዜ የእኛ ታሪክ ስንሰራው ከቀይ ባህር ማዶ ካለው ከአረብ ምድር ጋር አያይዘን ነው ብዙ ጊዜ የምንሰራው። የዚህም ይሄ ከግብጽ ጋር በተለይ ደግሞ ከአባይ ወንዝ ጋር ተያይዞ የመጣውን ታሪክ ብዙ ጊዜ አንጠቅሰውም። ደረጃዎች አሏቸው። ታላቁ የግብጽ ስልጣኔ ግብጽ የአባይ ውጤት መሆኗ እየታወቀ ወደዚህ ስንመጣ ሱዳን ውስጥ ግብጽ ውስጥ ካለ የበለጠ ፒራሚዶች አሉ ግዝፈት ይኖራቸው አይኖራቸው እንግዲህ አይታወቅም። እና ማለት አነስተኞች ናቸው ሱዳን ውስጥ የሚገኙት። ኢትዮጵያ ውስጥ ስንመጣ የአክሱም ሐውልት ላይ ስንመለከት እላው ላይ ዲስክ አለ። የፀሐይ የጨረቃ አይነት ዲስክ አለ። ይሄ የያያዝ አያያዝ ከግብጾች ጋር እንግዲህ ወደፊት ሊጠና የሚችል ነው። በተለይ ብዙም ጊዜ አምሎቃህ ከሚባለው የየመን ውስጥ አሁን አምላክ የምንለው ቃልም ከዛ ሊመጣ ይችላል ከዛ እምነት ጋር ተያይዞ ይሄ የአክሱም ወደ ምስራቅ ወደ አረብ ምድር አድርገን ነው የምንጽፈው እና ከግብጽ ጋር ያለው ታሪክ ብዙም እንትና አላል። ለዚህ ነው ቅድም አንዳንድ ጸሐፍ ነፈርቲቲ ብለን የምንጠራት ራሷ የሳባ ንግሥት ናት። ኢትዮጵያንና ደቡብ አረብ ብን የምትገልጽ ናት። አሁን ጆሴፈስ የተባለ የታሪክ ጸሐፊ የሮማ አይሁድ በሰባ ዓመተ ዓለም አካባቢ ሲመዘግብ ስለ ክርስቶስም የጻፈ ነው። በምድር ላይ በነበረበት ጊዜ ይህ ሰው ምን ይላል? ሳባ ወይም ንግስቷ የኢትዮጵያና የዚህ ሳባ ንግስት ናት። ሳባ እንግዲህ የዚህ ከምስራቅ ያለው የአረብ ምድር ንግስት፣ የኢትዮጵያና የአረብ ምድር ንግስት ንጉስ ሰለሞንን እንደጎበኘችው ይገልጻል። መስፈርት ራሷ ሳባ ናት የሚል እና እንግዲህ ይሄ ወደፊት እንግዲህ የእኛም ታሪክ ሰዎች አሁን ወደ ሱዳን እየሄዱ የአርኪኦሎጂ ቁፋሮ የሚያደርጉ ጓደኞች ወይም የስራ ባልደረቦች ከአዲስ አበባ ዩኒቨርሲቲ እንደዚህ እንደዚህ አይነት ጥናቱ ላይ ወደፊት ገብተው ብዙ ነገሮች ሊገለጡ ይችላሉ የሚል እምነት አለ። ንግሥት ነፍረቲቲ ፈርዖን አኬናተን ከሞተ በኋላም ለጥቂት ዓመታት ብቻዋን ግብፅን ታስተዳድር እንደነበር አንዳንድ መረጃዎች ይጠቁማሉ። ከእርሷም በኋላ የነገሰው እውቁ ህፃን ንጉስ ቱታንካመን ነበር። ነፍረቲቲ ስድስት ሴቶች ልጆች እና አንድ ወንድ የእንጀራ ልጅ እንደነበራት በታሪክ ተጽፏል፣ ያሉን አቶ ኃይለ መለኮት በመቀጠል አሁን ነፍረቲቲ ስንት ልጆች ነበሯቸው ወደምንለው ሚሄድ ና ስድስት ልጆች እንደነበሯቸው ና ቱፋን ካኖ ባለው የእንጀሯ ልጇ እንደሆነ ማወቅ ይኖርብናል። እንግዲህ አሁን ይሄ ግብጽ የተለያዩ ዳይነሲቲዎች አሉ። የነፈርቲቲ የትኛው ዘመን ጋር እምኑ ጋር ነው የተከሰተችው የሚለውን ስናይ፣ በተለይ ደግሞ አሁን ነፈርቲቲ የተኩት ልጆቿ ናቸው፣ የእንጀሯ ልጇ ነው ማን ነው የተካት የሚለውን ስናይ፣ እንግዲህ ነፈርቲቲ ፀሐይነት ወይም ይሄ የአቴን አምላክ የምንለውን ከጀመረች በኋላ በአንድ ወቅት ላይ በዚሁ በስልጣን ላይ ያለች ሞታለች ወይስ ተሰውራለች የሚለው ነገር ነው የመጣው ምክንያቱም ታሪክ ላይ ስለመሞቷም እንደትም እንዴትም እንደ ስልጣኗን እንደለቀቀችው ብዙ እንትን አይልም እና ግን ብዙ የታሪክ አዋቂዎች ምንድን ነው የሚሉት በተለይ ጃኮብ ቫንዲክ የሚባል ሰው የዚህ በአማርና እሷ የነበረችበት ከተማ ላይ የሰራ ሰው ስልጣንን ለሁለት ይዛ ለሁለት ሆኖ የመምራት ሁኔታ ላይ እንደነበረች በተለይ ደግሞ የእሷ የመጀመሪያ ላይ ሜሪቴተን ከእሷ ጋር እንዲሁም ሌሎች ጋር ትመራ እንደነበር ይገልጻል። እንዲሁም አኬናተን የግብፅ ንጉሥ በነበረበት ሰዓት ነፈርቲቲን እንደ አንድ ለስልጣኑ ቅርብ እንደሆነች እና ተተኪ እንደሆነች አድርጎ ነው የሚያየው እና ቱቶን ካንም ነው የተካት። እንጀራ ልጇ ከተወለደቻቸው ከስድስቱ ሴቶች ቱቶን ካንም የሚባለው እንደ ተካት ነው የሚገልጸው። እንግዲህ ግብጾች ይህን ጀርመኖች ካገኙት በኋላ የነፈርቲቲ ምስል ያለበትን አሁን ጀርመን ሀገር በሙዚየሞች የሚገኘውም በተደጋጋሚ ጥያቄ አቅርበውበታል። ምክንያቱም እሷ ጠፍታለች። ማለትም በስልጣኗ ላይ የእሷን እንትን አካል የማግኘት ነገር በአርኪዎሎጂስቶች በኩል አልነበረም እና አሁን በቅርቡ ይገኛል ወደሚለው እንትን ላይ ተሄዷል። ይህ ከትከሻ በላይ ቅርጽ የተገኘው ይላሉ የቅርጽ ጥናት ባለሙያው አቶ ሀይለ መለኮት። በመጨረሻ ይህ ከትከሻ በላይ ቅርጽ የተገኘው ቱት መስ ከተባለው የሀውልት ቀራጭ ስቱዲዮ ነበር። ይሄኛው አሁን በጀርመን ሀገር የሚገኘው በስቱ ወይም ደግሞ ምስሏ ኩትሙስ በሚባል የስካልፕተር እንደተሰራ ነው። አዎ ቀራጭ እንደተሰራ ነው እና ይሄኛው ብዙ ጊዜ በተለያዩ ምስሎች ላይ ዴፒክት ይደረጋል እና እንግዲህ ይህንን ዲሴምበር አስራ ዘጠኝ አስራ ሁለት ላይ ጀርመን ኦሪንታል ካምፓኒ የሚባለው ደች ኦሬንት ጌስል ሻፍት ነው ዶግ የሚሉት እንደዚሁ እኛ ጋር አክሱም ላይ ሌሎች እንደዚሁ የጀርመን ኦሪንታል ስታዲስ የአክሱምን ጥናት እንደጀመሩት ካገኟቸው ብርቅዬ ነገሮች ውስጥ ይሄ የነፈርቲቲ እንትን አንዱ ነው እና ይሄ ብዙ አከራክሯል። እኛ እጅ መሆን አለበት፣ እኛ እጅ መሆን የለበትም በሚል እና የታይም መጽሔት በአንድ ወቅት ከጻፈው ውስጥ ከአስሩ ምርጥ የተዘረፉ ቅርሶች ውስጥ አንዱ የነፈርቲቲ ምስልን የያዘው ነው። ይሄ የነፈርቲቲ ምስል አርባ ስምንት ሴንቲሜትር ገደማ ወይም አስራ ዘጠኝ ኢንች ርዝመት እንዲሁም ሀያ ኪሎ ግራም እንደሚመዝነው በብዙ የተለያዩ ጽሁፎች ላይ የተገለጸው እንግዲህ ጀርመኖች እንደ አንድ ድንቅ የራሳቸው የበርሊን ከተማ የባህል ምልክት ወይም ካልቸራል ኢሜጅ ወደምንለው ሁሉ ወስዶ እያስተዋወቁት ነው እና ይሄ በሁለቱ ሀገራት መካከል ይሄ ቅርሶችን ልክ እኛ አሁን የአክሱምን ቅርስ ከጣሊያን እንዳመጣ ነው። ግብፅ በተደጋጋሚ የምትጠይቀው ጥያቄ ቢኖር የጀርመንን መንግስት ይሄ እንዲመለስላት ነው። አፍሪካ ወይም ደግሞ የሁላችንም በዚህ በቅርስ አካባቢ የምንሰራ ሰዎች የነፈርቲቲ እንግዲህ አንድ ቀን ወደዚሁ ወደ እናት አህጉሯ ትመለሳለች የሚል እምነት አለኝ። የነፍረቲቲ መቃብርና ሬሳ እስከ ዛሬ ድረስ በመፈለግ ላይ ካሉት ቅርሶች ዋነኛው ነው። የግብጽ የጥንታዊ ቅርስ ሚኒስቴር ተገኘ ስለተባለው ጥንታዊ መካነ መቃብር አጣርቶ መግለጫ እንደሚሰጥ አስታውቋል። ትትመስ የተባለው ቀራጭ ሐውልቱን እንደ ሞዴል ተጠቅሞ የንግስቷን ምስል እስከ ዛሬው ትውልድ ሊያስተላልፍም ችሏል። በበርሊን የግብፅ ሙዚየም በርካታ የነፍረቲቲ ቅርጾችና ሐውልቶች ይገኛሉ። የንግስት ነፍረቲቲ ከትከሻ በላይ ቅርጽ በዓለም በፎቶ ተሰራጭቶ ይገኛል። ነፍረቲቲ የተሰኘው ስሟ በጥንት የግብፅ ቋንቋ ቆንጅቷ መጣች የሚል ትርጓሜ እንዳለው የታሪክ መዝገባት ያሳያሉ። እስከ ዛሬም ድረስ ስሟ ሊቆየ የቻለው በዚህ ዝነኛው ውበቷ ምክንያት ሳይሆን እንዳልቀረ ይገመታል። በሀገራችንም ቢሆን ረዘም ያለ አንገት ያላት ጉብል ውብ እንደ ኔፍረቲቲ ይባልል አድማጮች፣ ለዛሬ በዚሁ ዝግጅቴ ልደምድም። አዜብ ታደሰ ነኝ። ጤና ይስጥልኝ።